በፖለቲካ ክርክሩ ላይ ጎልተው የወጡት ሂላሪ ክሊንተን እና በርኒ ሳንደርስ ሲሆኑ የቀድሞው የሜሪላንድ ሀገረ ገዢ ማርቲን ኦማሊም ቀላል የማይባል ፉክክር እንዳደረጉ ተነግረዋል። ሂላሪ ክሊንተን የውጭ ጉዳይ ሚኒስትር በነበሩበት ወቅት የግል የኢሜይል ሰርቨራቸውን ለመንግስታዊ ስራ መጠቀማቸውን በተመለከተ የሚቀርብባቸውን ክስ ለመከላከል ጥረት አድርገዋል። በክርክሩ ያደረግኩት በውጭ ጉዳይ ሚኒስቴር የተከለከለ አልነበረም። ግን ደግሞ ጥሩ ምርጫም አይደለም የወሰድኩት፣ ግልጽነት ባለው መልኩ ግን ለሕብረተሰቡ ቢገለጽ ይበጃል በሚል ከ55000 በላይ የኢሜይል ልውውጦችን ለመስሪያ ቤቱ አስረክቤ ያለሁ። በዛሬው ምሽት ግን የኢሜይል ጉዳይን ሳይሆን የአሜሪካ ሕዝብ ከቀጣዩ ፕሬዚደንት የሚጠብቀውን ነው መናገር የምፈልገው። በርኒ ሳንደር የሂለሪ የኢሜል ሰርቨር ቅሌትን እንደ አንድ የመከራከሪያ ነጥብ ያነሱታል ተብሎ በበርካታ የፖለቲካ ተንታኞች ዘንድ ቢጠበቅም በርኒ ግን የኢሜይሉ ጉዳይ ከዋነኛው አጀንዳነት እንዲወጣ ጠይቋል። የአሜሪካ ሕዝብ መስማት የታከተው ነገር ቢኖር ስለ ኢሜሉ ጉዳይ ነው። እኔ ለመገናኛ ብዙሀን የምላቸው ነገር የኢሜይሉን ጉዳይ እርሱትና በሀገሪቱ ውስጥ እየተንሰራፋ በመጣው የገቢ አለመመጣጠል ላይ አውሩ። የጦር መሳሪያ ቁጥጥርን በተመለከተም በሂለሪ ክሊንተን እና በበርኒ ሳንደርን መካከል ሞቅ ያለ ክርክር የተካሄደ ሲሆን ሂለሪ ክሊንተን በሀገሪቱ ውስጥ እየተባባሰ የመጣው የግድያ ወንጀል ልል ከሆነው የጦር መሳሪያ ቁጥጥር ጋር የተያያዘ እንደሆነ ገልጸዋል። በቀን ቢያንስ ከጦር መሳሪያ ጋር በተያያዘ ዘጠና ሰዎች ይገደላሉም ብለዋል ሂለሪ ክሊንተን። have to look at the fact that we lose 90 people a day from gun violence. ከመሳሪያ ጋር በተያያዘ በየቀኑ ከዘጠና ሰዎች በላይ እያጣን መሆናችንን በትኩረት ማየት አለብን። የመሳሪያ ባለቤቶች ማህበርን በቃችው የምንልበት ትክክለኛው ሰዓትም አሁን መሆን አለበት። የጦር መሳሪያን በተመለከተ ከሌሎቹ የዲሞክራቲክ ፓርቲ እጩዎች የተለየ አቋም የሚያራምዱት በርኒ ሳንደርን አሜሪካውያን ለጦር መሳሪያ ያላቸው አቋም በከተማና በገጠር እንደሚለያይ በመግለጽ ራሳቸውን ለመከላከል ሞክረዋል። የስደተኞችን ጉዳይ በተመለከተም ተከራካሪዎቹ ከሞላ ጎደል ተመሳሳይ አቋም ነው ያሳዩት። ወደ 11 ሚሊዮን የሚጠጉ ህገወጥ ስደተኞች በሀገሪቱ ውስጥ እየኖሩ ሲሆን እነዚህን ስደተኞች ህጋዊ ማድረግ ይገባልን ብለዋል እጩዎቹ። ሩሲያ በሶሪያ እየከወነች ያለውን የቦምብ ጥቃት በተመለከተ ሂላሪ ክሊንተን ከሩሲያ ጋር ያለውን የአሜሪካ ውጥረት ዲፕሎማሲያዊ በሆነ መልኩ መፍታት እንደሚገባ ከገለጹ በኋላ ዩናይትድ ስቴትስ ቁርጥ ባለ ቋንቋ ለፑቲን መንገር ያለባት የሩሲያ በሶሪያ ጦርነት ጣልቃ ገብቶ የበለጠ ቀውስ መፍጠርና ንጹሐንን ለሞት መዳረግ ተቀባይነት የሌለው ነገር መሆኑን ነው። በርኒ ሳንደር ደግሞ አሜሪካ በሶሪያ ጣልቃ ገብነቷ ኢራቅ ላይ የፈጸመችውን አይነት ስህተት መፈጸም የለባትም ብለዋል። በታሪካችን እንደምናፍርበትና ፈጽሞ የተሳሳተ የውጭ ጉዳይ ፖሊሲ እንደነበረው የኢራቁ ጦርነት ዩናይትድ ስቴትስ በሶሪያም ሌላ ጦርነት ውስጥ እንደማትገባ ማረጋገጥ አለብን። በዚህ ቀዳሚ በሆነው የዲሞክራቲክ ፓርቲ የ2016 የፕሬዝደንታዊ እጩ ክርክር ሂለሪ ክሊንተን በበቂ ሁኔታ ራሳቸውን ተከላክለዋል። የክርክሩ ሂደትም ከእርስ በርስ ፍትጊያ የጸዳና ና ፖለቲካዊ ጉዳዮች ላይ ብቻ ያተኮረ ነበር። ምንም እንኳን ሲኤንኤን ምክትል ፕሬዝደንት ጆን ባይደንን የጋበዘ ቢሆንም ባይደን ፕሬዚደንታዊ ፉክክር ውስጥ ለመግባት መወሰን አለመወሰናቸውን አልገለጹም። በዛሬው ክርክርም አልተገኙም። ሁለተኛው የዲሞክራቲክ ፓርቲ እጩዎች ፉክክር እንደ ኤሮፓያን አቆጣጠር የፊታችን ህዳር 14 2015 በአዮዋ ግዛት ይካሄዳል ናትናኤል ወልዴነኝ ከዋሽንግተን።